የስደተኞች ቁጥር ከእለት ወደ ዕለት መጨመር አውሮፓን በጥቅል ጀርመንን ደግሞ በግል ዛሬም ከማሳሰብ አልቦዘነም። በልማት እርዳታ ስም የገንዘብ እርዳታ ከሚቀበሉ የአፍሪቃ ሀገራት የሚሰደዱ ወጣቶች ጉዳይ አሁንም መነጋገሪያ ነው። የጀርመን ሕዝብ ተወካዮች ምክር ቤት ማለትም ቡንደስታክ ስለ ቀጣይ በጀት ጉዳይ ሲከራከር አገሪቱ የምትሰጠውን የልማት እርዳታና ያላባራውን የስደተኞች ፍልሰት አንስቶ ተከራክሯል። ስለ ጥገኝነት ፈላጊዎች ጉዳይ በተነሳ ቁጥር ጀርመን ውስጥ በአንድ ወቅት ስደተኞች በርከት ብለው እንዲገቡ ፈቅደዋል በሚል በፖለቲከኞች የሚወቀሱት መራሂተ መንግስት አንጌላ ሜርክልም ለዚህ መፍትሄ ይሆናል ያሉትን ሀሳብ አቅርበዋል። የአውሮጳ ሁለተኛው ትልቅ ተግባር ስደተኞችን እንዴት መቆጣጠርና መያዝ ይቻላል የሚለው ጥያቄ ነው። ይህም ነው ለቀጣይ ዓመታት ወጥሮ የሚይዘን ከሶሪያ ጋር ተጎራብተን ለአስርተ ዓመታት ቆይተናል ነው የምላችው። ለዚህም ነው እንደ አውሮጳ የጋራ የጥገኝነት ስርዓት እንዲኖረን መስራታችን ትክክል የሚሆነው። ስለዚህም ፍሮንቴክስን ማቋቋማችን ትክክል ነበር። ግን ደግሞ 600 ፖሊሶች ብቻ ባሉት ፍሮንቴክስ ሰፊውን የአውሮፓ የውጭ ድንበር ከዳር እስከ ዳር መጠበቅ አይቻልም ስለዚህ ለወደፊት ፍሮንቴክስን ማጠናከርና ተገቢውንም መሳሪያ በአግባቡ ማቅረብ ትልቁ ስራ ይሆናል ጀርመንም በዚህ በኩል የበኩሏን አስተዋጽኦ እንደምታደርግ ለምክር ቤቱ አባላት አስረግጠው ተናግረዋል ሜርክል ሰዎች እንዲሰደዱ የሚያደርጋቸው የተሻለ ኑሮ ፍለጋ ነው የሚለው እምነት ባጠላበት በዚህ ክርክር አዲስ የልማት እርዳታ ስልት መቀየስ ያስፈልጋል የሚለው ነጥብ ጎልቶ ተሰምቷል። ዜጎች ለሚሰደዱባቸው ሀገራት አውሮፓም ሆነ ሀገራቸው የሚሰጡት የልማት እርዳታ ስደትን በመቀነሱ ረገድ ውጤት አላመጣም የሚሉት ሜርክል ከእርዳታው ይልቅ የመዋለ ንዋይ ፍሰትን ማጠናከር እንደሚበጅ ተናግረዋል። መራይተ መንግስት አንጌላ ሜርክል የአውሮፓ የልማት ፖሊሲ ሁልጊዜም ስኬታማ ስለማይሆን ለአፍሪቃ ልማት ይህ ነው የሚባል አስተዋጽኦ እንዳላደረገ ጠቁመዋል። በተለይም ለተሰዳጆች የሰብአዊ እርዳታ ለማቅረብ በሚደረገው ዓለም አቀፍ ጥረት በረድኤት ማቅረቡ ተግባር የተሰማሩ የተባበሩ መንግስታት የተለያዩ ድርጅቶች የበጀት እጥረት ገጥሟቸው መታየቱንም አንስተዋል። በዚህ ምክንያትም ለምሳሌ በዮርዳኖስ ለሚገኙ ተሰዳጆች የምግብ አቅርቦት በመስተጓጎሉ ሰዎች ወደ ሌላ አካባቢ እንዲሰደዱ ማስገደዱንም ጠቅሰዋል። እኔ አይደለም ምላለው ምክንያቱም የተለመደው የልማት እርዳታ ብቻውን በቂ አይደለም። ስለዚህ በኢኮኖሚው ረገድ አፍሪካ ውስጥ ይበልጥ የብድር ስልትና አስተካክለን ተጨማሪ የመዋዕለ ንዋይ ፍሰት ማድረግ የምንችልበትን መንገድ ማሰብ ይኖርብናል። በዚያም ላይ ቮልፍጋንግ ሾይብለ በቡድን 20 የፕሬዝደንትነት ዘመን እንዳደረጉት ኮምፓክት ዊዝ አፍሪካ በተሰኘው ማዕቀፍ በተሻለ መንገድ በመጠቀም የተሻለ የመዋዕለ ንዋይ ፍሰት ከባቢን መፍጠር ያስፈልጋል ልጋል አለበለዚያ፣ ጓዴትና ጓዶች የመንግስት የገንዘብ ድጎማም ሆነ የኢኮኖሚ ልማት ብቻውን የትም አያደርስም። ይህ ሲባል ግን አሉ ሜርክል፣ ይህ ሲባል ግን የልማት እርዳታን ከሰብአዊ እርዳታ ጋር ማቀላቀል ወይም አንዱን በሌላው መተካት ማለት አይደለም። ይልቁንም የምንሰጠው የልማት እርዳታና የምንጠቀመው ስልት የሚፈለገውን ውጤት ለማስገኘት በቂ ነው ወይ ብለን መጠየቅ አለብንም ብለዋል።